ሰላም ለእናንተ ይሁን ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ ቀዳሚ መሰናዶ ከአንድ የህክምና ባለሙያ ጋር ያስተዋውቀናል። ኢትዮጵያ ሄፓታይተስ ቢ እና ሄፓታይተስ ሲ በተሰኙ የጉበት በሽታ ተጠቂዎች አሀዝ ከሰሃራ በስተደቡብ ካለው የአፍሪካ ሀገራት በሁለተኛ ደረጃ ላይ እንደምትገኝ የጤና ባለሙያዎች ይናገራሉ። ይሁን እንጂ ሀገሪቱ ይህንን አሀዝ የሚሸከም የጤና ስርዓትም ሆነ የላቀ ህክምና የላትም። መፍትሄ ለማምጣት እየጣሩ ከሚገኙ ትውልደ ኢትዮጵያውያን መካከል አንዷ ዶክተር ቅድስት ኪዳኔ ኢማም ናቸው። ኤደን ገረመው ከእሳቸው እንዲሁም ደግሞ ከባልደረቦቻቸው ጋር ያደረገችው ቆይታ በመቀጠል ይቀርባል። የሰሜን ካሊፎርኒያ ነዋሪ የሆኑት የጉበት ህክምና ስፔሻሊስት ዶክተር ቅድስት ኪዳኔ ኢማም ትልቁ ህልማቸው ኢትዮጵያ ውስጥ ዘመናዊ የሆነ የጉበት ንቅለ ተከላ አገልግሎት የሚሰጥ ተቋም ማደራጀት ነው። ዶክተር ቅድስት በዚህ ጉዳይ ላይ ማቀድና መስራት ከጀመሩ አስር ዓመት ሆኗቸዋል። የጉበት ዶክተር ኮንክ በኋላ አዲስ አበባ ሄጄ ጳውሎስ ሆስፒታል በተለያዩ ጊዜዎች አገልግ ያለው ከዛም፣ እዚህ መጥተውኝ ያለንበት ጣቢያ መጥተው ሁለት ዶክተሮች ትሬን አድርገናል። ፓንደሚኩና ኮቪድ ናይንቲን ከመጣ በኋላ ትንሽ አስቸግሮን ነበር፣ ያው ለመሄድ የጉበት ትራንስፕላንቶሪ የጉበት ነቅሎ ተከላ ኢትዮጵያ ውስጥ ለመጀመር ድሮ ማሳቤ ነው እና እንደ አስር ዓመት ሆኖናል፣ ይሄንን ስናስብ ስናበስል ፕላን ስናደርግ ማለት ነው። ያው ከጤና ጥበቃ ጋር ትብብር አለበት፣ ከጳውሎስ ካሉ ዶክተሮች ጋም ትብብር አለበት ስራው። እኔም ደግሞ አብሬያቸው የሚሰራው ዶክተሮች ዋናው ዶክተር ሀሱን የሚባል የጉበት ትራንስፕላንት ሰርጅን እንደዚሁ ቲም ከኛ ጋር ሰብስቦ ኢራቅ ውስጥ የመጀመሪያ የትራንስፕላንት ፕሮግራም ከፍቷል። ልምድ አላቸው ሄደው ኢንተርናሽናሊ እንደዚህ አይነት የትራንስፕላንት ፕሮግራም አቋቋም እና እሱን በመጠቀም ከእነሱ ጋር ተነጋግሬ አራት ሆነን ነው አዲስ አበባ ይሄድ ነው። ጃንዋሪ ላይ ዶክተር ቅድስት አብረዋቸው የሚሰሩትን ባልደረቦቻቸውና የሚሰሩበትን ተቋም እንዲሁም ደግሞ ሌሎች ድጋፍ አድራጊዎችን በማስተባበር በቅርቡ የሕክምና ቡድንና የተለያዩ ቁሳቁሶችን በመያዝ ወደ ኢትዮጵያ የተጓዙ ሲሆን በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ውስጥ አገልግሎት ሰጥተው ተመልሰዋል። ይሄንበት ዓላማ ሁለት ነው። አንደኛ የጉበት ነቅሎ ተከላ ይቻላሉ ወይ፣ እውነት ይሆናሉ ወይ፣ ተመልሰን እንሄዳለን አብረን ሰርተን እዛ እንደርሳለን ወይ የሚለውን አሰስ ለማድረግ ነው። ሁለተኛ ደግሞ እግረ መንገዳችንን ደግሞ የጉበትና የፓንክሪያስ ሰርጅኖችን ትሬን ለማድረግ ነው። የተለያዩ ሰርጀሪዎች ይሰርታል። ሶስተኛ ደግሞ እቃዎች ይዘን ሄደናል። ዶኔት የሚደረጉ አራተኛ ደግሞ ነርሶችን ትሬን አድርገናል። የኦፕሬሽን ሩም ነርሶችን የመጀመሪያው ፊዚቢሊቲ የሚለውን ችሎታ አላቸው። እውነት መሆን የሚችላል የሚለውን ምንም ጥያቄ የለውም። አይ ቲንክ በሚቀጥሉት ዓመታት ውስጥ በትራንስፕላንት ነቅሎ ተከላ የሊቪንግ ዶነር ማለት ሕይወት ያለው ሰው ሰጥቶ ዶኔት አድርጎ የሚደረገውን ሊቨር ዶኔሽን ትራንስፕላንት መደረግ ይቻላል። እሱ ፊዚቢሊቲውን አሰሳ አድርገናል። ምንም ጥያቄ የለውም፣ መንገድ ላይ ናቸው። ያው አብረናቸው ትራምለን እዛ እንደርሳለን። ኢትዮጵያ ሄፕታይተስ ቢ እና ሲ በተሰኙት የጉበት በሽታ ተጠቂዎች አሃዝ ከሰሐራ በስተደቡብ ካሉ የአፍሪካ ሀገራት ሁለተኛ ናት የሚሉት ደግሞ በቅዱስ ጳውሎስ ሚሊኒየም ኮሌጅ ሆስፒታል የጉበት የቆሽትና የሐሞት ሰብ ስፔሻሊስት ዶክተር ውለታው ጫኔ ናቸው። እውነቱ በጣም ብዙ ነው። ለዚህ ሁለት ማሳያ ልንገርሽ። አንደኛው ናሽናል ሄፓታይትስ ሰርቬይ ተሰርቶ ነበረ ከተስ በተሰራው ናሽናል ሄፓታይትስ ሰርቬ መሰረት ከሳብሳራን አፍሪካ ትልቁን የሄፓታይትስ ኢንፌክትድ ኮሚኒቲ ፕሮፖርሽነል የያዘችው ሀገር ኢትዮጵያ ነች። ሄፓታይትስ ቢ ወደ ዘጠኝ ነጥብ አራት ፐርሰንት፣ ሄፓታይትስ ሲ ወደ ሶስት ነጥብ ሰባት ፐርሰንት ኮሚኒቲያችን ኢንፌክትድ ነው። አንዱ ይሄ ነው። ሁለተኛው። ስለዚህ ይሄ ማለት ምን ማለት ነው? በመቶ ሀያ ሚሊየን ብታባዥው በጣም በርከት ያለ ሰው ሄፓታይትስ ቢሲ ተጠቂ ነው ማለት ነው። ሄፓታይትስ ቢሲ ደግሞ ተጠቂ የሆነ ሰው በጊዜ ሂደት ውስጥ ፌል ማድረጉና ንቅለ ተከላ መፈለጉ አይቀርም ማለት ነው። ሁለተኛው ማሳያ እኛ የጉበት ችግር ኑሯቸው ከምናክማቸው ሰዎች ለምሳሌ የጉበት ካንሰር ኑሯቸው ሪዜክሽን ወይም ደግሞ ጉበት ቆርጠን ለማከም የምናክማቸው ብዙ ታካሚዎች አሉን። ሆስፒታል ቤዝ ሬጂስትሪዎች ሪቪው አድርገን ነበረ። ሆስፒታል ላይ በሰራነው ሰርቬይ መሰረት ወይም ደግሞ ባለን ሬጅስትሪ መሰረት የኛ ሀምሳ ፐርሰንት ታካሚዎቻችን ሄፓታይትስ ቢና ሲ ምክንያታቸው ነው ጉበታቸው ጠባሳ ኑሮት ካንሰር እንዲኖረው። ሀምሳ ፐርሰንት ግን ሄፓታይትስ ቢም ሲም ሳይኖራቸው ካንሰር ይዘው የሚመጡ ታካሚዎች ይሄ ማለት ምን ማለት ነው? ሌላ አጋላጭ ጉበትን የሚጎዳ አጋላጭ ምክንያት አለን ማለት ነው። ዶክተር ውለታው በአሁኑ ሰዓት በዶክተር ቅድስ ቲማን በተጀመረው እንቅስቃሴ አማካኝነት ከበድ ያሉ ቀዶ ጥገናዎች መሰራታቸውን የገለጹ ሲሆን በተጨማሪም ተቋሙ እስከ 35 ሺህ ዶላር የሚያወጣ የሕክምና መሳሪያ ድጋፍ መቀበሉንም ተናግረዋል። ፕሌክስ የሆኑ የጉበት ኦፕሬሽኖች ነው የሰራ ነው። ኢንፋክት የጉበት ኦፕሬሽን እዚህም እንሰራለን፣ ግን ደግሞ እነሱ በመጡበት ወቅት በአጋጣሚ የሰራ ናቸው ታካሚዎች እዚህ ካለው ቲም ጋር ስናነጻጽረው ትንሽ ኮምፕሌክስ የነበሩ ከበድ ያሉ ከዚህ በፊት አንዳንዶቹ አንድ ሁለት ጊዜ ተሞክሮላቸው ሰክሰስፉሊ ኮሜንስ ማድረግ ያልተቻሉ የጉበት ኦፕሬሽኖችን የሰራ ነው። ስለዚህ እነዚህ ኦፕሬሽኖች ንቅለ ተከላ ለማስኬድ ያስችላል ወይስ አያስችልም ፋሲሊቲው የሚለውን ኢቫሉዌት ለማድረግ የተወሰነ እድል ተሰጥ በተጨማሪም ለነርሶቻችን ለነበሩ ሐኪሞችም በዛ በነበራቸው የአንድ ሳምንት ቆይታ ጊዜ ውስጥ ትሬኒንግ ሰተውልን ስለነበረ፣ ሶስተኛው የተወሰነ የቁሳቁስ ድጋፍ አድርገውልን ነበር። ለምሳሌ የጉበት ኦፕሬሽን ስንሰራ የምንጠቀምበት ሪትራክተር የሚባል አለ እና እሱን ለምሳሌ ወደ ሰላሳ አምስት ሺህ ዩኤስዲ አካባቢ የሚያወጣ እንትን ነው እሱን ይዘውልን መጥተው ነበረ እና ይሄ አሁን እኛም እየሰራንበት ነው። ዶክተር ቅድስት ከዚህ ቀደም በሰሜን ካሊፎርኒያ ያሉ ኢትዮጵያውያን የህክምና ባለሙያዎችን በማስተባበር ሰሜን ኢትዮጵያ ጦርነት ለተጎዱ ሆስፒታሎችና የጤና ጣቢያዎች ከአርባ ኮንቴነሮች በላይ የህክምና ቁሳቁሶችና መገልገያዎችንም ረድተዋል። አሁን ላይ ከቅዱስ ጳውሎስ ሆስፒታል ጋር የጀመሩት የድጋፍ እንቅስቃሴን ተቋሙ የራሱን የጉበት ንቅለ ተከላ ማድረግ እስኪችል ድረስ ለማብቃት ህልምን የሰነቀ ነው። ይህንን ለመፈጸምም ከአምስት ወራት በኋላ ከኢትዮጵያ ባለሙያዎችን ወደ ዩናይትድ ስቴትስ በማምጣት የልምድ ልውውጥ ለማድረግ እየጣሩ መሆኑንም ይገልጻሉ። እንግዲህ በጣም ሞኑመንታል የሆነ ትሪፕ ነበር። ይሄንበት ፊዚቢሊቲን አስተሳርገን ይቻላል ተብሎ ተወስኗል። ጤና ጥበቃም ጳውሎስም፣ እዛ ያሉትም ዶክተሮች አክቲቭ እየሰሩ ነው። ኢንፍራስትራክቸሩ ቢውልድ እየተደረገ ነው። ከኛ ጋር ኮሚኒኬት እያደረግን ነው። የአሰብ የኔክስት ስቴፑ ሰምር ላይ የ2024 በፈረንጅ ሰምር ላይ ጳውሎስ የተለያዩ ዶክተሮችን ያው የልብ የጉበት ትራንስፕላንት ሲባል የተለያዩ ዶክተሮችን ኢንቮልቭ ያደርጋል። የሊቨር ዶክተር እንደኔ የሊቨር ሰርጅን፣ አንስቲዚዮሎጂስት አለ፣ የአይሲዩ ዶክተር አለ፣ ኢንተርቬንሽናል ሬዲዮሎጂ አለ። እና የተለያዩ መልታይ ዲስፕሊናሪ ቲም ይባላል እኛ ጋር አምጥተን የእኛን ፕሮቶኮል እና እኛ ጋር እንዴት እንደሚሰራ እንዲያዩ እሱን እያስተካከልን ነው። የጉበት ሕክምና ማዕከሉ የተለያዩ ድጋፎች እንደሚያስፈልጉት የሚገልጹት የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ባልደረባ የሆኑት ዶክተር ውለታው ጫኔ የተያያዘው ስራና እቅድ ሲሳካም ማዕከሉ ከኢትዮጵያውያን በተጨማሪም በምስራቅ አፍሪካ ለየት ያለ አገልግሎት የሚኖረውና የገቢ ምንጭ የሚሆን ነው ይላሉ። በቅርብ እንኳ እኔም አውቃቸው ሁለት ሐኪሞች ንቅለ ተከላ ሰርተው መጥተዋል የጉበት ውጭ ሀገር ሲሄዱ አንድ ሰው አንድ ታካሚ እስከ አምስት ሚሊዮን የኢትዮጵያ ብር ወጪ ያወጣል። ይሄ ምልሽ ጀስት ፎር ኢሚዲት ፔሪኦፕሬቲቭ ይቺ ንቅለ ተከላዋ እንትን ብላ ሆስፒታል ስጥ ከሚቆዩበት ጊዜ ያለ ወጫቸው ነው። ኢትዮጵያ ውስጥ ብንሰራላቸው ግን በዛ ቢባል ሁለት ሚሊዮን ብር ከአንድ ነጥብ አምስት ከሁለት ሚሊዮን ብር በቂያቸው ሊሆን ይችላል። ስለዚህ ዋንሰርድ ወጫቸውን ነው እዚህ ሊያወጡ የሚችሉት። ቱሰርዱን እንቆጥብላቸዋለን ማለት ነው ከዛ ደግሞ ይሄንን ድሆችን ደግሞ ሰፕልመንት ማድረግ የሚያስችል ሲስተም ብንገነባ የሶማሌ ዜጎች መጥተው ሲታከሙ እነሱ እኛ ጋር የሚከፍሉትን ክፍያ የእኛ አገር አቅም የሌላቸው ሰዎች የሚረዱበት እንትን መፍጠር ይቻላል። ዶክተር ቅድስት ኪዳኔ የማምና፣ ዶክተር ውለታው ጫኔ ይህን ሰፊ ስራ ለማሳካት አሁን ላይ ተጨማሪ የባለሙያና የገንዘብ ድጋፍ እንደሚያስፈልግ ገልጸው በተለያዩ የዓለም ክፍል ያሉ በጎ ፈቃደኛ የህክምና ባለሙያዎች እና ለጋሾች እንዲሳተፉ ጥሪ አቅርበዋል። ከአሜሪካ ድምፅ ለተጠናቀረው ዘገባ አይደንገረመው ከዋሽንግተን ዲሲ ዘገባ አመሰግናለሁ። በአዲስ አበባ ከተማ አስተዳደር ፒያሳ አካባቢ ከራስ መኮንን ድልድይ ጀምሮ በተለምዶ እሪ በከንቱ ተብሎ እስከሚጠራው ሰፈር ሰሞኑ እየተካሄደ ያለው የቤት ፈረሳ እና ፈረሳው እየተከናወነ ያለበት መንገድ በነዋሪዎች ዘንድ ከፍተኛ ቅሬታን ፈጥሯል። ይህን የተመለከተው ዘገባ ደግሞ ስመኝ ሸቆየ ታሰማናለች። ከሲኒማ አምፒር እስከ ራስ መኮንን ድልድይ በሞዝቦልድ ሕንጻ በብሪቲሽ ካውንስል ቲሩም ካፌ በመደዳ በተደረደሩ ወርቅ ቤቶች፣ የመኮንን ባቅላባ፣ በዶሮ ማነቂያ፣ በሪ በከንቱና ሌሎች ብዙ የድሮ ቤቶችና ህንፃዎች የምትታወቀው ፒያሳ ዛሬ የለችም። አሁን ዙሪያ ገባዋ ታጥሮ በፍርስራሽ እየተሞላ ነው። ይህ ትዕይንት እንደ ዮናታን ኃይሉ ላሉ ተወልደው አድገውባት አሁን ደግሞ ልጆቻቸውን ለሚያሳድጉባት ነዋሪዎች ቆሞ መመልከት ይከብዳል። በጣም በጣም በጣም የሚረብሸው በጣም ያደግሽበት የተወለድሽበት አካባቢ እንዴ ጦር ሜዳ ጦር ሜዳ። እንኳን እንደው የምታያቸው አካባቢዎች እሱም ቦታዎች ላይ ከአንተር ጋር ቆመሽ ብታይ በጣም ነው የሚረብሻው። አፈራረሱ ራሱ ይሄ በጣም በጣም በጣም። ሌዮናታን ዶሮ ማነቂያ የትውልድ ቦታ ብቻ ሳይሆን መተዳደሪያውም ጭምር ነው። የንግድ ስራው፣ ማህበራዊ ኖሮው፣ ትዝታው ሁሉም ከፒያሳና አካባቢዋ ጋር የተሳሰረ መሆኑን ይናገራል። ትዝቷ እንዲ በካናት ይገለጻል ነሽ ነው አያያነት ታሳ ያው ለእኛ ሁሉ ነገራችን ነች። ሁሉ ነገራችን ችግር ላይ አይተንባት ቤተሰቦቻችን ከችግር ነጻ ለመሆን እኛም ልጆቻቸውን ወደ ስራ ያሰማሙባት ስፍራ ነች። ያው ከመኪና ጥበቃ ጀምሮ እስከ ዕቃ መሸከም ድረስ ተሸክመን ያደግንባት በኋላ እንተምረንም በስራም ደግሞ ብዙዎቻችን ተለውጠናው የራሳችን የምናስተዳድር ልጆች ይሆናል። ከዛ ጎን በጎን ቤተሰብም የመሰረትንባት ነች። ልጆች ወልደን የምናስተምርበት እዚሁ የምንሰራቸው ስራዎች ነበሩ። ዛሬ ግን እነዛ ነገሮች ያው ወደ ታሪክነት እየተቀየሩ ነው። ከብሪቲሽ ካውንስል ጀርባ ተወልዶ ያደገው ታምራት ማለደም ሰላሳ ዘጠኝ ዓመታት በፒያሳ ኖሯል። አሁን ደግሞ ልጆቹን ያሳድጋል። ከትውልድ እስከ እውቀት የኖረበት ፒያሳ የመፍረሱ ጉዳይ እውነት ሆኖ ቤቱን ያንኳኳው ግን ከሁለት ሳምንት በፊት ነው ይላል። ሚኒስተር መሆኑን የሰማነው መጀመሪያ በሚዲያ ነው። እንደገና ደግሞ የስራ ቦታችንም ጦልን ያደግመ እዚያ አካባቢ ነው። የወረዳ አመራሮች መጥተው ፎርማልም ኢንፎርማልም በሆነ መልኩን የሰማ ነው። ከዛ እንግዲህ ይህንን ሳምንት እና አስራ አምስት ቀን ደግሞ ችግሩ አስጥፎ መጥቶ እንግዲህ መፍረሳ አደጋ ደረሰበት ቆስላ ፒያሳ የአዲስ አበባ ከተማ አስተዳደር በተለምዶ ዶሮ ማነቂያ ተብሎ በሚጠራው ቦታ የሚገኙ ነዋሪዎች በዘጠና ቀናት ጊዜ ውስጥ እንደሚነሱ ካስቀመጠላቸው ቀነ ገደብ ባነሰ ጊዜ አካባቢውን ማፍረስ መጀመሩ ነዋሪዎቹን ከፍተኛ ድንጋጤና ግራ መጋባት ውስጥ እንደከተታቸው ይገልጻሉ። አስተዳደሩ ከአራዳ ክፍለ ከተማ የስራ ኃላፊዎች ጋር ነዋሪዎቹን የካቴት 22/2016 ዓ.ም ሰብስቦ ባደረገው ውይይት የአድዋ ድል መታሰቢያ ሙዚየምን የሚያጎራብቱ አካባቢዎችን መልሶ ለማልማት እቅድ መያዙንና የከተማዋን ገጽታ ለመቀየር በሚደረገው እንቅስቃሴም የፒያሳ አካባቢ ቅድሚያ የሚሰጠው ስፍራ መሆኑን ገልጾ ነበር። ነዋሪዎቹ ግን ምንም አይነት ውይይት ሳይደረግ ሀሳባቸው ሳይጠየቅና አቅማቸውን ባላገናዘበ ሁኔታ በቀናት ጊዜ ውስጥ መኖሪያቸውን እንዲለቁ መደረጉ ለበለጠ ሕመም እንደዳረጋቸው በሀዘኔታ ይገልጻሉ። እዛ አካባቢ ተወልዶ እንዳደገ ሰው ታምራት ምን ይሰማሃል? ጎረቤት ጥጌቴነሽ ምን ይሰማቸዋል? ልብሳቸውን የማረው እናትና አባቴ በህይወት የለው ቢኖር አቶ ማርጋ ምን ይሰማውታል? ተብለው ተጠይቆ ዳታ ተሰብስቦ ማህበራዊታችሁ ምንድን ነው? ይህ አማራጮች አሉ ተብሎ በፍላጎት ሲሆን እኮ ማለት ለውጥን ማን ይጠላል? ተፈጥሯዊ አይደል ለውጥ ማን ይጠላል? ግን ደግሞ ያንን ደግሞ በተለያየ ዓለምም እኮ ወል ሲቲዎች እኮ ተከብረው ይኖራሉ። አለት አይ ነው አሁን የተወለድኩበት ያደግኩበት ቦታ ላይ በግልጽ ስንነጋገር የጋራ ሽንት ቤት ነው ያለው። መሰረተ ልማት የለውም። እጅግ በጣም ጥንታዊ ከተማ ነው። ግን ያለውስ ማህበራዊ መስተጋብር ክፉ ጎረቤት ናፍቃል እኮ። በአንድ ውድን በግድ ቆጣና ወረዳ ብትሄጂ ክርክር ነው። በስነ ስርዓት የሚያናገርሽ የለም። ትሽን ለመጠየቅ ብትሄጂ ነገሮችን ሁሉ ከፖለቲካ ጋር አያይዘው ሊንክ አድርገው ልማት አደናቃፊ አጉል ስም መስጠት ነው። ለብዙዎቹ ነዋሪዎች ፒያሳ መለያ ቀለማቸው እንደሆነች አድርገው ይገልጿታል። ፒያሳን ሙሉ ለሙሉ ማፍረስ የአዲስ አበባን የእድገት ታሪክ አብሮ ማፍረስ ነው ሲሉም ይከራከራሉ። ፒያሳ ሁለተኛ ሰፈሩ ያለሆነ ማን? ከጥላሁን ገሰሰ እስከ ሙሉቀን መለሰ ከሙሉቀን መለሰ እስከ አለማየሁ እሸቴ ድምፃቸውን ያሟሹባት ከተማ ናት። እነ ስብሐት ገብረ እግዚአብሔር ትኩሳት በሚለው መጽሐፍ ላይ ስለ ደጃሽ የተቀኙላት ነው። እነ ሎሬት ጸጋዬ ገብረ መድኅን ይሁ መጥተው ሻይ የጠጡባት ነው የተራመዱባት ነው። የትኛው ተጠርቶ የትኛው ይተዋል? ይሄ ከተማ ነው ይሄ ኦልድ ሲቲ ነው ነበር ወደሚል ደረጃ የደረሰ። ግን መንግስትንም የበለጠ ያስከብረው፣ መንግስትንም የበለጠ ያስፈቅረው፣ መንግስትንም የበለጠ ክቡልነት ንጨምርለት የነበረው ግን ውይይት ቢኖር የነበረውን ኦልድ ሲቲ አካባቢው ካለው ጋር ልማት ጋር አስማምቶ ስሙም ቢያደርገው መልካም ዶሮ ማነቅ ያለው ያ በጣም ጌጡ መንደር ሊኑር ባይባልም። ግን የአድዋ ዜሮ ዜሮን እኮ ውበት የሚገልጸው አጠገቡ ያሉ ኦልድ ሲቲዎች ናቸው አይደል? ፒያሳን ለማልማት በተያዘው እቅድ መሰረት መፍረስ ከጀመሩ አካባቢዎች ውስጥ የሀገር ፍቅር ቲያትር አካል የሆነውና በቲያትሩ ዋና አዳራሽ ጀርባ በእሳት አደጋ መከላከያ በኩል የሚገኙ የሰራተኛ መዝናኛና የዕቃ ማከማቻ ክፍሎች ይገኙበታል። የቲያትር ቤቱ አካል የሆነው በ1927 ዓ ም ጣሊያን ኢትዮጵያን በወረረ ጊዜ ከላይ ለመኖሪያ ከስር ወረራውን ለሚቃወሙ መግረፊያና ማሰቃያ ይጠቀምበት የነበረው ባለ አንድ ወለል ታሪካዊ ቤትም እንዲፈርስ ተወስኖበት እንደነበር የቲያትር ቤቱ ዋና ዳይሬክተር አብዱል ከሪም ጀማል ይገልጻሉ። ል ተብሎ የተነገረው አስር ቀን ምናምን ነገር ይሆናል ከተነገረ ምንሽ ይሄ ጉዳይ ከተከሰጠ ከዛ በፊት ትያትር የራሱ ዶክመንት ስላለው ቅርስም ስለሆነ የሀገር ሀብትም ስለሆነ ይነካል የሚል እምነት አልነበረንም። ነገር ግን ዛሬ ሳምንት አካባቢ ቀኑን በሁል ባላስታውስም በቁጥር ይሄ ይሄ ይፈርሳል ተብሎ ተነገረ። እኛ ይሄ የመዝናኛ ክበብ የመለማመጃ ቦታው ምንም ታሪካዊ ዳራ ስለሌላቸው ፈርሶ እንደገና ቢለማ ምንም ችግር የለውም ግን መፍረስ የለበትም የሚል አቋም ይዘን የሚመለከታቸው አካል ጋር ውይይት ጀመርን። ውሳኔውን ተከትሎ ቲያትር ቤቱ ከከተማው አስተዳደር የባህል ኪነ ጥበብና ቱሪዝም ቢሮ እንዲሁም ሌሎች የሚመለከታቸው አካላት ጋር ያካሄደውን ብዙ ንግግርና ውይይት እንዲሁም በማህበራዊ ሚዲያ ላይ የተደረገ ዘመቻ ተከትሎ ታሪካዊ ቤት መፍረስ የለበትም የሚል ውሳኔ መተላለፉን አብዱልከሪም ያስረዳሉ። ሌሎቹ ፈርሰው አሁን ያልኩሽ የመዝናኛ ክብር ቃመን ለማመጃ ክፍል እንዲሁም ስቶር እነዚህ መሳሰሉት ነገሮች ሲፈርሱ እሱ ይቆይ ቆይ ንግግር ላይ ነው ተብሎ ቆየ። ትላንትና አመራሮች መጡ፣ ድጋሚ ጎበኙ፣ ታሪክ በደንብ አስረዳን። አክሰብ ታደረጉና ባለበት ሁኔታ መቆየት ይገባዋል፣ መፍረስ የለበት የሚል መሳሌ ሰጡንና ወጡ። አሁን በዛ እሱ ሳይነካ ሌሎቹ ፈርሰው አብዱል ከሪም አክለው በፒያሳ የሚካሄደው ፈረሳ የፈጠረው መረበሽ፣ ግራ መጋባትና ቅሬታ የመጣው ከህብረተሰቡና ከባለሙያዎች ጋር በቂ ውይይት ባለመደረጉ ነው ይላሉ። ልማት እንግዲህ የሚጠላ የለም፣ የትኛውም ሁኔታ ልማት ያስፈልጋል። ልማት ሲከናወን ግን ልማት ከሚደረግለት አካል ጋር ውይይት ማድረግ ተገቢ ነው ብዬ አምናለሁ። አሁን የእኛም ሀገር ፍቅር ላይ የተከሰተው ነገር ምንድን ነው? ቀድመው ይሄ ነገር ፕላን ሲደረግ ከሀገር ፍቅር ጋር በደንብ ትስስር ያላቸው አካላት ጥናት የተጠኑ ጥናቶች አሉ። ለሀገር ፍቅር የተጻፉ ነገሮች አሉ። እነዛ ሰነዶች እንደነዚህ አይነት ነገሮች በደንብ በደንብ ተነገር ሪሰርች ተደርጎ መፍረስ አለበት የለበትም የሚለውን ነገር ከሚመለከተው የታሪክ ምሁራን ጋር ሊሆን ይችላል ውይይት ተደርጎ ቢሆን ኖሮ እንደዚህ አይነት ውዥንብሮች አይፈጠሩም ነበር እና ቀድሞ ልማት ከሚደረግለት አካል ጋር በቀጥታ ውይይት ማደረግ እና መተማመን ያስፈልጋል። የአምና እና ይሄን ባለመሆኑን አሁን ብዙ አሁን ፒያሳ በመፍረሱ በጣም ብዙ ቅሬታዎች ይነሳሉ። ትዝታዎች ጠፉ ይባላል ምናምን። እነዚህ አይነት ነገሮች ቀድሞ ከማህበረሰቡ ጋር መንግስትም ማሳወቅ ይችል፣ የታሪክና የከተማ ባለሙያዎችም ከህብረተሰቡም ሆነ ከባለሙያዎች ጋር በቂ ውይይት ሳይደረግ ፒያሳ እየፈረሰ ያለበት ፍጥነት አሁን ለሚታየው ከፍተኛ ቅሬታ አንድ ምክንያት መሆኑን ይገልጻሉ። ከዛም አልፎ ግን በከተማው ቅርስና ጥበቃ ባለስልጣን ተለይተው የተመዘገቡ ቅርሶችንና ከአድዋ ጽንሰ ሀሳብ ጋር የሚሄዱ ታሪካዊ ሁነቶችን የያዘችው ፒያሳ እንዳሮጌ ሰፈር መመዝገብና ልማቱ በዛ መንፈስ መካሄድ እንደነበረበትም ይከራከራሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

የተካሄደው የኦስካር ፊልም ሽልማት ስነ ስርዓት ላይ ለመጀመሪያ ጊዜ ዩክሬን ሀያ ቀናት በማሪፖል በተሰኘው የአመቱ ምርጥ ዘጋቢ ፊልም አማካኝነት ከአሸናፊዎች ተርታ ተመድባለች። ፊልሙ ሩሲያ ዩክሬንን በወረረችባቸው አምስት የመጀመሪያ ሳምንታት በምስራቅ ዩክሬን በምትገኘው ከተማ ውስጥ የነበረውን ሁኔታ ከአንድ ግለሰብ እይታ አንጻር ያሳያል። አናራይስ ከፊልሙ አዘጋጅ ጋር ያደረገችውን ቆይታ ወደ አማርኛ መልሰነዋል። ሩሲያ ዩክሬንን በአውሮፓውያኑ የካቲት 2022 ላይ ስትወር ምስቲስላቭ ቼርኖቭ የማሪፖልን ከተማ መውረር የሚዘግበው አሶሽትድ ፕሬስ የዜና ተቋም ቡድን አባል ነበረ። ቼርኖቭ እንዲሁም የቀረጻ ባለሙያው ይቨግኒ ማልቲካ የሚገኙበት ቡድን የማዋለጃ ክፍሎች በቦምብ ሲደበደቡ በምስል አስቀርቷል። በዚያን ወቅት የቀረጹት የ30 ሰዓታት የምስል ክምችት 20 ቀናት በማሪፖል የሚለው ፊልም መሠረት ሆኗል። ፊልሙ የምርጥ ፊልም ዘጋቢ ዘርፍን ያሸነፈ የመጀመሪያው በዩክሬናውያን የተሰራ ፊልም ሆኗል። መርፌ መሬት ላይ ቢወድቅ እንኳን የሚሰማበት ጸጥ ረጭ ያለ ክፍል ውስጥ ያለው ያህል ነው የተሰማኝ። የሽልማት ስነ ስርዓቱ በሚካሄድበት ጊዜ ሁሉ ከሰሟቸው የጸጥታ አፍታዎች የገዘፈ ነበር። ቸርኖቭ የፊልሙ ጉልበት ፖለቲካዊ አጀንዳ የሌለው ከመሆኑ እንደሚመነጭ ይናገራል። እኒህ ትክክለኛ ሰዎች ናቸው። የእነሱን ታሪክ ወደ ሲኒማው ስናመጣው፣ እንዲሁም በጉዳዩ ላይ ከማህበረሰቡ ጋር መነጋገር ስንቀጥል፣ ያኔ ህመሙ ይበልጡን ይሰማል፣ ከገጸ ባህሪያቶቹና ምስሎች ጀርባ ትክክለኛ ሰዎችን ሲመለከቱ ቸርኖቭ ከአሶሽትድ ፕሬስ ጋር ለአስር ዓመታት ያክል ሰርተዋል። ሀያ ቀናት በማሪፖል የመጀመሪያ ፊልም ስረው ነው። ከተማዋ በሩሲያ መደብደቧን በተመለከተ ፍንክች ያላለው እይታው ለዓለም የከተማ ውስጥ ጦርነት መልክን አሳይተዋል። ይህ በበኩሉ በኦስካር ሽልማት ስነ ስርዓት ላይ ለሁሉም ዩክሬናውያን ለመናገር እድል እንደሰጠው ያውሳል። ከሽልማት ስነ ስርዓቱ በፊት ከበርካታ ዩክራይናውያን በርካታ ምልክቶች በማህበራዊ አውታሮች እና በኢሜይል በኩል አግኝቻለሁ። መድረኩ እንደምታገኝ ተስፋ እናደርጋለን ይሉ ነበር። ስለ ኦስካር ሽልማት፣ ስለ አሸናፊነት ወይንም ስለሚበረከተው ቅርጽ ወይንም ስለ ፊልሙ አልነበረም። ሀሳባቸው ስለ መድረኩ እንጂ። ሽልማቱን በተቀበለ ጊዜ ቼርኖቭ ሀገሩን ከጦርነት የሚያድናት ቢሆን ኑሮ ሁሉን ነገር ለልውውጥ ቢያቀርብ እንደሚወድ በመግለጽ በአመንትቶ የተሸበበ ኦስካር ተሸላሚ መሆኑን ተናግረዋል። ፊልሙ ከጥቃት የተረፉት ሰዎች ማገግም እንዲችሉ በማድረግ ረገድ አጋዥ ስለመሆኑ ተስፋውን ገልጸዋል። ይህ አሳዛኝ ሁኔታ ውስጥ የኖሩ ሰዎች የጋራ ተሞክሮ ነው። በመጨረሻ በጣም የተጨቆኑበትን እና ለመርሳት የሞከሩትን ነገር መጋፈጥ ችለዋል። ትውስታቸውን በማፈን ስነ ልቦናዊ ህክምናን መጀመር አይቻልም። እነርሱን ማንሳት ያሻል። ቸርኖቭ ማሪፖል ከበርካቶቹ አሳዛኝ ክስተቶች መካከል አንዷ መሆኗን ይናገራል። ሌሎች አሳዛኝ ሁነቶች ተፈጥረዋል። በባክሙት ማሪንካ፣ ወሄልዳርና አድቢካም አድቪካም አሳዛኝ ክስተቶች ነበሩም። አንድ ከተማ ተወርሮ በሩሲያ ቦምብ ሲወድ በምንመለከትበት ጊዜ ወደ ማሪፖል እንመለሳለን። የፊልም ባለሙያው ሌሎች ሁለት ፊልሞችን እየሰራ እንደሆነና ጦርነት እስኪያበቃ ድረስ ስራው እንደማያቆምም ተናግረዋል። የዩክሬን ፕሬዚደንት ቮሎዲሜር ዜሌንስኪ ለአበርክቶቱ ቸርኖቭን አመስግነው ፊልሙ የሩሲያን የሽብር እውነታ የሚያሳይ እንደሆነ አክለዋል። አስቻል ስልካካዋን ወዱ

i ለዛ መሻችሁ በእጅጉ እናመሰግናለን። አድማጮቻችንና ተመልካቾቻችን መልካም ምሽት ይሁንላቸው።